ደግሳል። ያቺ ድግስ ውጪ ውጪ፣ በድንክ አልጋ ተገልጪ። ያቺ ማልጋ ተንኮለኛ፣ አላንድ ሰው አታሰኛ። ወይ ሾይ ውዳዴ፣ ብሯን ብሯን ይላል ሆዴ። ወይ ሾይ